ኢትዮጵያ ውስጥ የሚታየውን የምግብ ሸቀጦች ዋጋ ንረት ለማረጋጋትና በፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት መንግስት መሰረታዊ የምግብ ሸቀጦች ያለ ውጭ ምንዛሬ ፈቃድ ወይም ፍራንኮ ቫሎታ ለስድስት ወራት እንዲገቡ ወስኖ ነበረ። የዋጋ ንረቱ ለማሻሻል የተደረገው ይህ የፖሊሲ ለውጥ ግን እስካሁን በህብረተሰቡ ዘንድ የሚታየውን የኑሮ ውድነት እንዳላቃለለ፣ የምግብ ዋጋም ከበፊቱ ይልቅ እየጨመረ እንደሄደ ሸማቾች እየተናገሩ ነው የአጭር ጊዜ ፍራንኮ ቫሉታ ብቻውን የዋጋ ንረቱን ሊያስተካክል እንደማይችል የሚናገሩት የምጣኔ ሀብት ተንታኞች በበኩላቸው መንግስት በኢኮኖሚውና በፖለቲካው ዙሪያ አስቸኳይ ማሻሻያዎችን ካላደረገ ግሽበቱን መመለስ ወደማይቻልበት ደረጃ ሊደርስ ይችላል ሲሉ አስጠንቅቀዋል። ስምኝሽ ቆየ። በርካታ ኢትዮጵያውያን በሚያገኙት ገቢ በተለይ ለመኖር አስፈላጊ የሆኑ የምግብ ሸቀጣ ሸቀጦችን በበቂ ሁኔታ ለመግዛት አዳጋች እየሆነባቸው እንደሆነ በተደጋጋሚ በምሬት ይገልጻሉ። ምክንያቱ ደግሞ የማያቋርጥ የዋጋ ጭማሪ ነው። በጣም በጣም በጣም ከባድ ነው። ለምሳሌ ጤፍ ከነበረው አሁን በዚህ ሁለት ሶስት ሳምንት አራት ሺ ሁለት መቶ አራት ሺ ሶስት መቶ የነበረው አሁን ስድስት ሺ ብር ነው። በርበሬ ብር ይዘሽም ሂደሽ ማታገኙን አይታሰብም። በቃ ሶስት ከሀምሳ ነው አንድ ኪሎ ዘይት። አምስት ሌትር ዘይት ስድስት መቶ ብር ነው። ምስር እንኳን ከምስር ያነሳለ አንድ ኪሎ ምስር መቶ ብር ነው የምትገዥው። እና በጣም ከባድ ምን ተብሎ የሚነገር ነው በቃ፣ ድንች፣ ሽንኩርት፣ ልጆች ይዘሽ ከባድ ነው በጣም። ቀደም ሲል የሰማችዋት ሰብለወርቅ ያዛቸው ትባላለች የባህር ዳር ከተማ ነዋሪ ስትሆን በተሰማራችበት አነስተኛ ንግድ በምታገኘው ገቢ የኑሮ ውድነቱን መቋቋም እንዳቃታት ትገልጻለች። መንግስት ዋጋ ለማረጋጋት የሚያደርገው ጥረትም ነጋዴዎችን ምርት እንዲይዙ እንደሚያደርጋቸውና ለበለጠ እጥረት እንዲሁም ዋጋ ጭማሪ ከመዳረግ ውጭ ለውጥ እንደማያመጣ በምሬት ትገልጻለች። ገቢዎች ገብተው ሊያስቀንሱልን አስበው ነበር፣ ግን ገቢዎች በሚገቡበት ሰዓት እንደውም በርበሬውን አጠፉትኝና የለም በርበሬ ማለት ጀመሩ። በቃ የለንም በርበሬ ይሉሻል። እንደዚህ አንዳንድ አሁን ገቢዎችም እንደዚህ መከታተሉን አቁመውታል። አወጡትና ሶስት ከሰማኒያ ሶስት ከሰባ ቆንጆ በርበሬ እንደዛ ይልሻል። አሊያ ደግሞ ከሶስት መቶ ብር በታች በቃ የለም። አሁን ዝቅተኛ ማህበረሰብ ልግዛ ብቲ ከሶስት መቶ ብር በታች የለም። ያለ በርበሬ ደግሞ እንዴት ነው የሚበላው? እንዴት ነው የሚሆነው? በእኛ በኢትዮጵያ ላይ በጣም ከባድ ነው። የምግብ አቅርቦት ከሀገር ምርትና ምርታማነት በከፍተኛ ሁኔታ ከሚጨምረው የህዝብ ቁጥር ከውጭ ገዝቶ የማከማቸትና ከውጭ ምንዛሬ አቅም ጋር ግንኙነት አለው። ታዲያ ይሄ ከፍተኛ የዋጋ ንረት ከየት መጣ? የምጣኔ ሀብት ባለሙያ ለሆኑት ዋሲሁን በላይ ያቀረብንላቸው ጥያቄ ነበር። የኢትዮጵያ ገበያ ለገበያ የሚያስፈልገው ምርት በሙሉ አምርቶ ማቅረብ የሚችል አለ ሸምቶ ማቅረብ የሚችል አይነት ገበያ ነው ወይም ሸምቶ ማቅረብ የለመደ ገበያ ነው እያለን ገበያ ከተመለከት ሱበት ስለዚህ በብዙ ሰው ሰራሽም የፖለቲካውም ግጭትም ሲደራርቡ ምን ይሆናል? የውጭ ምንዛሬ እጥረት እንዲከሰት አድርጓል። ስለዚህ የውጭ ምንዛሬ እጥረት ተከሰተ ማለት በመንግስት በግል ሴክተሩም በቀላሉ የሚያስፈልጉት ምርቶች ወደ ሀገሮች ለማስገባት በጣም አስቸጋሪ ነው። ዋጋ ንረቱን በጣም ውድ እንዲሆን አድርጓል። በኢትዮጵያ ውስጥ እየተባባሰ የሄደው የፖለቲካ አለመረጋጋትና ተደጋጋሚ ግጭት ደግሞ ማምረት የሚችሉ ዜጎች እንዳያመርቱና በተቃራኒው ሰብአዊ ድጋፍ እንዲፈልጉ ማድረጉም ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ እንደሆነ አቶ ዋሲሁን ያብራራሉ። እንግዲህ ያለፉት አንድ ዓመት ሶስት ዓመታቶች የመጣ ሁኔታ ፖለቲካው በጣም ብዙ ማምረት የነበረባቸው ለም መሬት ላይ የነበሩ ምርት ወደ ገበያ ይዘው መምጣት ይችሉ የነበሩ እንግዲህ በሚሊዮን የሚቆጠሩ ዜጎች የሰብአዊ ድጋፍ እንዲፈልጉ አድርጓል። ፖለቲካው ያደረገው ወይም ማህበራዊ ሁኔታው ያደረገው ይሄ ጉዳይ በሁለት መንገድ ተጽዕኖ ይፈጥርብሻል። አንደኛው ማምረት ይችሉ የነበሩ ዜጎች ማምረት ባለመቻላቸው ጥቂት ገበያው ላይ የነበረችውን እንዲሻሙ ያደርጋል። ምክንያቱም በበቂ ወደ ገበያው ማምጣት አይችል። ሌላው ምንድን ነው? ለእነዚህ ማምረት ይችሉ ለነበሩ አካላቶች የሰብአዊ ድጋፍ ለማቅረብ ከሚገዙት ላይ ትክክለኛው ከፍተኛው ፕሮፖርሽን ወደ ምግብና ወደ ሰብአዊ ድጋፍ እንዲደረግ ተጽዕኖ ፈጥሯል። ይሄ በሙሉ የመቀነስ አዝማሚያ ሳይሆን የመጨመሪያ አዝማሚያ እንዲያሳይ አድርጓል። እሱን ተከትሎ በቂ አቅርቦት ማቅረብ አልቻለም። ሸምተንም ማቅረብ እየተቸገር ነው። አምርቶ ማቅረብ እየተቸገር ነው። ያለውንም ምርት በአግባቡ ማስተዳደር እየተቸገር ነው። በኢትዮጵያ በየጊዜው እየናረ የሚሄደውን የምግብ ዋጋ ለማረጋጋት የገንዘብ ሚኒስትር በሚያዚያ ወር ላይ የፍራንኮ ቫሉታ ወይም ምርትን ያለ ውጭ ምንዛሬ ፈቃድ ለስድስት ወር ማስገባት እንዲቻል ፈቅዶ ነበር። ፍራንኮ ቫሉታ ምን ማለት ነው? እንዴትስ ነው ገበያውን የሚያረጋጋው? ለአቶ ዋሲሁን ያነሳሁት ሌላ ጥያቄ ነው። የውጭ ምንዛሬን ወይም የገንዘብ ማስተዳደር ስልጣን ያለው ብሔራዊ ባንክ እንደሆነ ይታወቃል በጣም ብዙ ሀገራቶች ላይ ነገር ግን እንግዲህ ብሔራዊ ባንክ ቤቶች በማያውቁት ሁኔታ የውጭ ምንዛሬ በግለሰቦች ደግሞ የሚቀመጥባቸው አጋጣሚዎች እንዳሉ ይታወቃል በተለይ አዳጊ ሀገራቶች ላይ እንደዚህ ባህሪ ይኖራል የፍራንኮ ባሎታ ጉዳይ የሚመጣው ምንድን ነው እጃችሁ ያለው የውጭ ምንዛሬ ምንም ፍቃድ ሳያስፈልገው ለብሔራዊ ባንክ ብቻ በማሳወቅ ከውጭ መሰረታዊ የሚባሉ ቁሳቁሶች ገዝታችሁ እንድታስገቡባቸው ብሎ ፍቃድ መስጠት ማለት የውጭ ምንዛሬ ጥረት ባለባቸው ወቅቶች ላይ ፈጣን የሆነ ዋጋ ንረት ባለባቸው ወቅቶች ላይ በጣም ብዙ ታዳጊ ሀገራቶች የሚጠቀሙበት ስልት ነው። ደግሞ ለብዙ ሀገራቶች የጠቀመት፣ ኢትዮጵያ ከዚህ ቀደም ተጠቅማ ታውቃለች። በአማካይ እንግዲህ ሶስት መቶ ሺህ ዶላር ድረስ እጃሹ ላይ ያላችሁ እንግዲህ ለብሔራዊ ባንክ ብቻ በማሳወቅ ምንጩን ምንጩን የዚህን ያህል ጫና ፈጥራለባቸው ሳናረጋገጥ ከውጭ እንድታመጡ የምን ፍቃድ ነው? መንግስት ይህን ፍቃድ ከሰጠ በኋላ በርካታ አስመጪዎች እንደ ዘይት፣ ሩዝና የህጻናት ምግብ የመሳሰሉ ምርቶችን በብዛት ወደ ሀገር ውስጥ ማስገባታቸው ቢገለጽም ይህ የፖሊሲ ለውጥ ግን በምርት አቅርቦትና በዋጋ ላይ ምንም መሻሻል አላሳየም። ሰብለ እንደምትለው እንደውም ባለፉት ስድስት ወራት ውስጥ የምግብ ዋጋ የበለጠ ጨምሯል። በቃ ከስድስት ወር ወደዚህ ኮኖ እንደውም የጨመረው ለምን ገቢዎች ገቡና ገቢያ ውስጥ አስገድደው በቃ ነጋዴ የያዘውን እቃ ለቆመው ሰው አሰልፈው ሁሉ በመቶ በመቶ አርባ ብር ሸጡ። ለባለድለኞች ለኞች ከዛን ገቢዎች ሄዱ። ድሃም ያገኘውን አገኝቶ ባለድለኛ አገኝቶ ገባ። ያላገኘ ግን አሁን በሶስት ከስልሳ በሶስት ከሰባ ነው የሚገዛ። እንደዛም ሆኖ የለም በርበሬው ድንች ሀያ ብር ነው። ሽንኩርቱ ራሱ ማያምር ሀያ ብር ገብቷል። ካሮት አርባ ብር ነው የሰነበተው። ምስር መቶ ብር ነው። ክክ ድፍን ምስር ሰባ ሰማንያ ብር ናቸው። በጣም ነው የሚከብደው። የፍራንኮ ቫሉታ ፍቃድ በትክክል ያመጣውን ለውጥ ለማወቅ ገና ጥናት መካሄድ ቢኖርበትም በገበያ ላይ የዋጋ ለውጥ ላለማምጣቱ ግን በርካታ ተያያዥ ምክንያቶች እንዳሉት አቶ ዋሲሁን ያስረዳሉ። በዋናነት ግን መንግስት ጎን ለጎን መስራት የነበረበትን ተመጋጋቢ የዋጋ ማረጋጊያ ስራዎችን አለመስራቱ ነው። ላለፉት ስድስት ወራቶች ፍራንኮ ቫሉታም ተሰቅዶ፣ ነገር ግን ሰብአዊ ድጋፍ የሚያስፈልጋቸው ሰዎች በዛው ልክ ጨምረው ከነበረ ሰብአዊ ድጋፍ ማቅረባችን አይቀርም። ስለዚህ ገበያ ላይ የሚመጣው እዚያ እነሱ ይመጣል ማለት ነው። በፍራንኩ ቫሉታ ፈቅደ የሚመጡ ምርቶችን ገበያ ላይ የምናስተዳድርበት ሁኔታ ጤነኛ ካልሆነ አሁንም ድረስ ገበያ ላይ ምርት መሸሸግ፣ እንደዚህ አይነት አክሽኖች የሚከሰቱ ከሆነ ውጤቱን ለመመልከት በጣም አስቸጋሪ። ስለዚህ ተመጋጋቢ የሆኑ በጣም ብዙ ስራዎች መሰራት አለባቸው። ፍራንኩ ቫሉታ ልክ ሲፈቀድ አቅርቦት ላይ መሰራት ያለባቸው ስራዎች፣ ሌሎች ስራዎች አብሮ መሰራት አለባቸው። የውጭ ቁጠባ አብሮ መሰራት አለባቸው። የሰብአዊ ድጋፍ ለሚቀርብላቸው ሰዎች ሌሎች ዓለም አቀፍ ሀገራ ድርጅቶችን አስተባብረው የሰብአዊ ድጋፍ አቅርቦት ላይ የሚደግፈው አካላቶችን መጨመር ያስፈልጋል። የኤክስፖርት ቻናሉን በደንብ በማሳደግ ደግሞ ኤክስፖርት አድገዎች መዛሪ ግኝትን ማሳደገን አብሮ እነዚህ ተመጋግበው የማይሰራ ከሆነ የአንድ በኢትዮጵያ በከፍተኛ መጠን ላይ የደረሰውን የምግብና ሌሎች ሸቀጦች ግሽበት ለማረጋጋትና ሕብረተሰቡን ከገባበት ከፍተኛ የኑሮ ውድነት አጣብቂኝ ለማላቀቅ ዘላቂ መፍትሄ የሚሆነው በተለይ የሀገሪቱ ኢኮኖሚ መሰረት ያደረገበት የግብርና ምርት እንዲጨምር ማድረግ የግብርና ግብዓቶችን በበቂ ሁኔታ በማቅረብና የተፈናቀሉ ገበሬዎች ወደ ቀያቸው ተመልሰው ምርታማ እንዲሆኑ ማድረግ መሰረታዊ እርምጃ መሆኑን አቶ ሲሆን ያስረዳሉ። ኢኮኖሚ ላይ ብቻ በመስራት ደግሞ እኛ ሀገር ውስጥ ያለ ለዋጋረት ማስተካከል አይቻልም። ፖለቲካ በጣም ብዙ ስራዎች መሰረት አለባቸው። የተረጋጋ የቢዝነስ ፕላትፎርም እንዲፈጠር የኢንቨስትመንት ፕላትፎርም እንዲፈጠር ያስፈልጋል። የሰዎች እንቅስቃሴ በጣም ስቴብል እንዲሆን ያስፈልጋል። እነዚህ እነዚህ ስራዎችን በመስራት በአጭር ጊዜ እንዲሆን ሁኔታዎችን ማስተካከል በጣም ተገቢ ነው። ለረጅም ጊዜ ደግሞ የተለመደው አቅርቦት ላይ መስራት ያለባቸው ስራዎችን እየሰሩ ሁኔታዎችን ማስተካከል እኔ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም የዋጋ ንረት ጉዳይ አንዴ ከእጅ ካመለጠ በጣም በጣም አስቸጋሪ ነው፣ ዋላ ለመመለስ ፈታኝ ነው። በተለይ ሀያ ከመቶ ወዝለል ማለት በጣም በፍጥረት ለመመለስ በጣም አስቸጋሪ እንደሆነ ይሰማኛል። የኮቪድ አስራ ዘጠኝ ወረርሽኝ በከፍተኛ ሁኔታ እየተባባሰ የሚሄድ የአየር ንብረት ለውጥና በተለያዩ የዓለም ክፍሎች የሚከሰቱ ግጭቶች በአለም ደረጃ የምግብ ዋጋ እንዲጨምር አድርጓል። ይህ ደግሞ እንደ ኢትዮጵያ ላሉ ሸማች ሀገራት ተጨማሪ ጫና ይፈጥራል። በመሆኑም የሀገር ውስጥ ምርታማነትን ማሳደግ ትልቅ ትኩረት ሊሰጠው እንደሚገባ የምጣኔ ሀብት ባለሙያው ጠቁመዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።